ካለፈው ሳምንት ሰኞ ጀምሮ የጀርመን መንግስት ባዘጋጀው የአምስት ቀናት የስራ ጉብኝት ግብዣ በኢትዮጵያ በሚካሄደው ለውጥና ተግዳሮቶቹ እንዲሁም የዴሞክራሲያዊ ተቋማትን ማጠናከር በሚቻልበት ስልት ላይ ለመምከር የተፎካካሪ ፓርቲ አመራሮችና የኢትዮጵያ መንግስት ተወካዮች ተካፋይ ሆነው ነበር። የዚሁ ልዑካን ቡድን አባል የኢትዮጵያ ብሔራዊ የምርጫ ቦርድ ዋና ሰብሳቢ ወይዘሪት ብርቱካን ሚደቅሳ በተለይ ለዲደብሊው እንዳብራሩት የኢትዮጵያን የምርጫ ህግ አደረጃጀትና አፈጻጸም ለማሻሻል የሚረዱ ልምዶችን ከጀርመን ተቋማት መቅሰማቸውን የገለጹ ሲሆን የጀርመን መንግስት ካሁን ቀደም በአውሮፓ ሕብረት በኩል ለሀገሪቱ የሚሰጠውን ድጋፍ አጠናክሮ እንደሚቀጥልም ተስፋ ሰጥተውናል ብለዋል። እንደ ፍሬደሪክ ሄበርት ሄንሪሽ ቦል የሚባሉ እኛም ሀገር ሲሰሩ የነበሩ አግኝተናል። ለውጡን ለመደገፍ በጣም ፍላጎት አለ። በቴክኒካዊ፣ በእውቀት፣ በገንዘብም ጀርመን እስካሁንም በአውሮፓ ህብረት በኩል እንደ ጀርመንም ለማገዝ ፍላጎት አሳይተዋል። ጉብኝቱ በጣም ጠቅሞና ልላለሁ። ባለፈው አርብ የህዝብ ተወካዮች ምክር ቤት ባደረገው ልዩ ስብሰባ የብሔራዊ ምርጫ ቦርድ ማቋቋሚያ ረቂቅ አዋጅን መርምሮ በአብላጫ ድምጽ ማጽደቁ ይታወሳል። የረቂቅ አዋጁን መጽደቅ ተከትሎም ህጋዊ ምዝገባ ሳያካሂዱ እንቅስቃሴ የሚያደርጉ ፓርቲዎች ላይ ቁጥጥር ይጀመራል ያሉት ወይዘሪት ብርቱካን የፖለቲካ ፓርቲዎች የፋይናንስ ድጋፍ የኮታ ድልድልን በተመለከተም በህብረተሰብ ውስጥ ጥሩ መሰረት ያለ ያላቸውና የዲሞክራሲያዊ ሂደቱን በደንብ ሊያግዙ የሚችሉ ድርጅቶች የተሻለ ድጋፍ ያገኛሉ ነው ያሉት። ፓርቲዎች የሚሰጣቸው ድጋፍ በራሳቸው ጥንካሬ ላይ የተመሰረተ ነው። ይሄ ተወዳዳሪ በዚህ ቦታ እንዲወዳደርልኝ እፈልጋለሁ ስላለ ብቻ የገንዘብ ድጋፍ ይሰጣል ማለት አይደለም። የምዝገባውን ሂደት ይከናወናል ማለት አይደለም። ከዚህ በፊት ውድድር ውስጥ ተሳትፈው በጣም ውጤት ላመጡ ከፍ ያለ ድጋፍ፣ ከዛም በተጨማሪ ደግሞ ከአባላቶቻቸው ደግሞ የራሳቸውን በትክክል ማሰባሰባቸውን ከግንዛቤ የሚያስገባ ነው የድጋፍ ቀመሩ ማለት ነው። በኢትዮጵያ በአሁኑ ወቅት ከአንድ መቶ ስምንት የሚልቁ የፖለቲካ ፓርቲዎች እንዳሉ ቢነገርም አብዛኛዎቹ በምርጫ ሕጉ የተደነገገውን ቅድመ ሁኔታ ያላሟሉ፣ ትክክለኛ የአደረጃጀት ቅርጽና አባላት እንኳን የሌላቸው አንዳንዶቹም በገዢው ፓርቲ ይሁንታ ለስሙላ የተመሰረቱ ናቸው የሚል ትችት በተደጋጋሚ ይሰማል። ለመሆኑ ይህን ለማጣራት የጀመራችሁት ቁጥጥር አለ? ከእለት ወደ እለት እየጨመረ የሚሄደው የፓርቲዎች ቁጥርስ በምትሰጡት ድጋፍ ላይ ተጽዕ አያሳድርም? ስንልም ወይዘሪት ብርቱካንን ጠይቀናቸው ነበር። ያለው የፖለቲካ ሁኔታ ብዙ ለውጦች የታየበት ስለሆነ የተመላሽ ፓርቲዎችም ገና ራሳቸውን እያዘጋጁ እያደራጁ ስለሆነ የፓርቲዎቹን አደረጃጀት አይቶ ህጋዊ ቅድም ሁኔታውን አሟልተዋል፣ ትክክለኛ የፓርቲ አደረጃጀት አላቸው ወይ የሚለውን አላየንም ማለት ነው። ግን ህጉ ተጠናቆ ከጸደቀ በኋላ ቦርዱ አደረጃጀቱ ከተሟላለት በኋላ በዛ መሰረት ዝርዝር የምንሄድበት ይሆናል። በአሁን ወቅት አንዳንድ ብሔሮች የማንነት ጥያቄ በሚያነሱበት፣ ቀሪዎቹም በዞንና በክልል ደረጃ ዳግም አዲስ መዋቅራዊ ለውጥ እንዲደረግ ህዝበ ውሳኔ በሚጠይቁበት፣ ተፎካካሪ ፓርቲዎች በፈለጉት አካባቢ በነጻነት ተንቀሳቅሰው መርሃ ግብራቸውን ለአባሎቻቸው ለማስተዋወቅ መቸገራቸውን በሚገልጹበት፣ አልፎ አልፎም የክልል መስተዳድሮች ለፌዴራል መንግስቱ ህግና መመሪያ ተገዢ በማይሆኑበት፣ ብሎም የራሳቸውን ሚሊሻና ልዩ ሰራዊት ባደራጁበት ሁኔታ እንዴት መጪውን ምርጫ ሰላማዊና ህዝባዊ አመኔታ ያለው ማድረግ ይቻላል? ለሚለው ጥያቄ ጥያቄያችንም ወይዘሪት ብርቱካን መልስ ሰጥተውናል ለምሳሌ በፌዴራል መንግስት እና ከክልሎች ክልሎች መካከል ያለው ግንኙነት ከዚያ የተነሳ ሊታይ ይችላል ተብሎ የሚመጣው ስጋት የጸጥታ ማለት ነው። እነዚህ እነዚህ ነገሮች ከምርጫ ቦርድ ኃላፊነትና አቅምን በላይ እንደሆነ ግልጽ ነው። ሆኖም ግን ምርጫ ሕጉ ለሁሉም ፍትሃዊ የሆነ የመወዳደሪያ መድረክ የሚሰጥ ሊሆን እንደሚገባ እሱ ላይ እንሰራለን። ተስፋም አድርገው የመንግስት አካላት እና የጸጥታ ኃይላትም ደግሞ ለምርጫ አስፈላጊ የሆነውን ጸጥታን ለመፍጠር የሚጠበቀ ባቸውን ሀላፊነቶች ይወጣሉ፣ መፍትሄ የሚያመጣሉ በሚል ነው። የኢትዮጵያ ብሔራዊ ምርጫ ቦርድ ዋና ሰብሳቢ ወይዘሪት ብርቱካን ሚደቅሳ ለምርጫው ግብአት የሚያስፈልጉ ጉዳዮች ከተሟሉ አገራዊው ምርጫ በተያዘለት ጊዜ ሰሌዳ ይካሄዳል ብለዋል። እቅዱን ማከናወን የማይቻልበት እሳቤ ላይ ከተደረሰ ግን ይህንኑ ለሚመለከተው የመንግስት አካል በጊዜው የምናሳውቅ ይሆናል ሲሉ ገልጸዋል።